ከኢኮኖሚው ዓለም የአውሮጳ ኅብረት ከጎርጎሮሳዊው 2014 ዓ.ም እስከ 2020 ባሉት ዓመታት ለኢትዮጵያ 745 ሚሊዮን ዩሮ የልማት እርዳታ ለማቅረብ ስምምነት ፈጽሟል። ብሪታንያ በጎርጎሮሳዊው 2015 ዓ ም ለተለያዩ የዓለም አገራት ከሰጠችው የተመዘገበ የልማት እርዳታ ውስጥ 334 ሚሊዮን ፓውንድ ለኢትዮጵያ ደርሷታል። ነገ ሁለቱ የኢትዮጵያ የልማት እርዳታ አቅራቢዎች ከጎርጎሮሳዊው 1975 ዓ ም ጀምሮ የመሠረቱት ትዳር እጣ ፈንታው ይወሰናል። ብሪታንያ አባል የሆነችበት የአውሮፓ ኅብረት ለኢትዮጵያ የሚያቀርብ የሚቀርበው የልማት እርዳታ በዘላቂ ግብርና፣ የምግብ ዋስትናና ጤና፣ የመንገዶችና የኃይል ማመንጫ ግንባታዎች ላይ ያተኩራል። ሁለት ነገር ነው ከኢትዮጵያ ጋር በተለይ ማየት ያለብን። አንደኛው የእርዳታው ሁኔታ ነው። ዩኬን ከፍተኛ እርዳታ ለኢትዮጵያ ትሰጣለች። ኢንፋክት ነምበር ዋን ነች ኢትዮጵያ የዩኬ ኤድ ሬሲፒንት ሊስት ላይ። ሌላው ነገር ደግሞ ንግድ ነው። ንግድና የኢንቨስትመንት አክቲቪቲ ነው። አውትካሙን መገመት አሁን በጣም አስቸጋሪ ነው። ብሪትን ከአውሮፓ ህብረት ትወጣለች ወይስ እዛው ትቆያለች የሚለው ነገር ገና ኢትስ ጎይንግ ቱ ቢ ዲሳይድ። ዶክተር ጌትነት ኃይሌ በኖቲንግሃም ዩኒቨርሲቲ የቢዝነስ ትምህርት ቤት የኢኮኖሚክስ ረዳት ፕሮፌሰር ናቸው። ዶክተር ጌትነት ብሪታንያውያን ነገ በሚያደርጉት ህዝበ ውሳኔ ከአውሮጳ አባልነት ለመውጣት ወሰኑም አልወሰኑም አገሪቱ ለኢትዮጵያ በምትሰጠው እርዳታ ላይ ለውጥ እንደማያመጣ ይናገራሉ። ሁለት መንገዶች ማየት ትችላለህ። አንደኛው ብትቆይ ምን አይነት ነው ኢፌክቱ? ሁለተኛው ደግሞ ዩኬ ከአውሮፓ ህብረት ብትወጣ ምንድን ነው ነው? እኔ እንደማየው ሁለቱም ሲግኒፊካንት የሆነ ግንኙነቱን ሜጀር በሆነ ሁኔታ የሚቀይር ነገር አይመጣም። የእርዳታውን ብታይ እርዳታው ነው ፕሮባብሊ ሞር ኢምፖርታንት ከንግድና ኢንቨስትመንቱ። የእርዳታውን ነገር ብታይ ከአስራ ዘጠኝ ሰባዎቹ ጀምሮ የዩኬ ኮሚትመንት እየጨመረ ነው የመጣው እና እሱን የሚቀይር ነገር አይኖርም። የኮንሰርቫቲቭም ሌበር ገቨርንመንት የምትለውም ተፈራርቀዋል ና እንትናቸውን የገቨርንመንት ኮሚትመንት አልቀነሰውም። የአሁኑን የዩኬ ገቨርንመንት ብታይ ኮንሰርቫቲቭ ገቨርንመንት ነው ኢቨን ሪሴሽነሪ በሆነ ሲችዌሽን ውስጥ የውጭ እርዳታ በጀታቸውን ጨምረውታል። ኢንፋክት ዩኬ እንትን ነች፣ ከ ከአምስት ቶፕ ሀገሮች አንዷ ነች። ይሄ የዩኤን ዜሮ ነጥብ ሰባት ፐርሰንት ኦፍ ግሮስ ናሽናል ኢንካም ለእርዳታ መስጠት የሚለውን ኮሚት ካረጉ አገሮች ሚት ካረጉ ሀገሮች አምስት ሀገሮች አንዷ ነች። ሌሎቹ የስካንዲኔቪያን ሀገሮች ሆነው ማለት ነው እና እንትኑ የሚቀንስ አይመስለኝም እኔ ሳየው ዩኬ ወጣችም አልወጣችም የእርዳታውን እንትን ያን ያህል አፌክት አያደርገውም ባይ ነኝ። ይሄን ስትል አንድ ነገር መታየት ያለበት ምንድን ነው፣ ዩኬ ከዩሮፒያን ዩኒየን ስትወጣ ሜጀር የሆነ ኢንፍሌሽነሪ ሲችዌሽን ሊኖር ይችላል የሚል ነገር አለ። ኢንፍሌሽነሪ ሳይሆን ሪሴሽነሪ የሆነ ለማለት ነው። እሱ ከሆነ ማርጅናል የሆነ ሪዳክሽን ሊኖር የሚችልበት ሲናሪዮ ካን ቢ ዜር ግን እንትን ነው። በጣም ሬር ነው የሚሆነው እንደዚህ አይነት ኢፌክት ። ሪሴሽነሪም ቢሆን ጊቭን አሁን ግሬተስት ሪሴሽን ዊ ኬም ስሩ የእርዳታ ገንዘብ ካቀነሰ የዚህ የዩሮፒያን ዩኒየን ሾክ በሚያመጣው ሪሴሽን ምክንያት ቢመጣ እንኳ ለማለት ነው፣ የኤድ በጀቱን ያን ያህል አፌክት የሚያደርገው አይመስለኝም። ስለዚህ በእርዳታ መልኩ ብዙ ለውጥ አይኖረውም። ከሁለተኛው የዓለም ጦርነት በኋላ እርስ በርስ የሚገበያዩ አገራት ወደ ጦርነት የመግባት እድላቸው አናሳ ነው በሚል እምነት ኢኮኖሚያዊ ትብብርን ለማጠናከር የተቋቋመው የአውሮፓ ሕብረት በሂደት እየተጠናከረ መምጣቱ ይነገርለታል። ሕብረቱ ዜጎችና ሸቀጦች አንዱ ወደ ሌላው በቀላሉ እንዲዘዋወሩ የሚፈቅድ ወጥ የገበያ ስርዓት ዘርግቷል። ከ28ቱ አባል አገራት መካከል 19ኙ በዩሮ የሚገበያዩ ሲሆን አንድ ምክር ቤትም አለው በአካባቢ ጥበቃ ትራንስፖርትና የሸማቾች መብት ጥበቃን በመሰሉ ጉዳዮች ላይም ህብረቱ የጋራ ህግጋት አለው። ህብረቱ እንደ ኢትዮጵያ ያሉ ድሀ አገሮች ከጦር መሳሪያና ጥይት ውጪ ምርቶቻቸውን በአውሮጳ ገበያ እንዲገበያዩ የፈቀደበት ስርዓትም አለው። በስርዓቱ በአሁኑ ወቅት ከ49 በላይ አገራት ተጠቃሚዎች ናቸው። የዩኬና የኢትዮጵያን የትሬድ ግንኙነት ብታይ ይሄ እንግዲህ የዩኬ ገቨርንመንት ኦፊሻል ስታቲስቲክስ ማለት ነው። ቅርብ ጊዜ በተለይ አሁን የ2010ና የ2014ን ብታስተያይ ከእጥፍ በላይ እያደገ ነው። የንግድ ግንኙነት ከዩኬ እና ኢትዮጵያ ማለት ነው። እና ፓርት ኦፍ እንትኑ የኢንቨስትመንትም አለ። ካምፓኒዎች ወደ ኢትዮጵያ የተወሰኑ ካምፓኒዎች የዩኬ ካምፓኒ ሄደዋል። ፓርት ኦፍ አትራክሽን ልክ ይሄ የዩኤስ የአፍሪካን ግሮዝ ኤንድ ኦፖርቹኒቲስ አክት የሚባል አለ፣ የአጎዋ ልክ እንደዛ። የዩሮፕ ደግሞ የዩሮፒያን ዩኒየን ኤቭሪቲንግ በት አርምስ የሚሉት ኢኒሼቲቭ አላቸው። ኢቢኤ ይሉታል። እሱ ማለት ምንድን ነው? እንደ ኢትዮጵያ ያሉ ሀገሮች፣ የሰብሳራን አፍሪካን ሀገሮች ሞስት ኦፍ ዘም የታክስና የኮታ ሳይኖር ወደ ዩሮፒያን ዩኒየን ኢንክሉዲንግ ዩኬ ማለት ነው እንዲያስገቡ የሚፈቅድ አግሪመንት አለ እሱን ለመጠቀም ሲሉ ካምፓኒዎች ወደ ወደ ኢትዮጵያ የመሄድ አዝማሚያ ያለ ሪሰንትሊ እና እሱን ስታየው ኢንፋክት አንዱ የሊቭ ካምፓይን የሚያደርጉ ግሩፖች ምንድን ነው የሚሉት ዩኬ ከዩሮፒያን ዩኒየን ብትወጣ አድቫንቴጅስ ነው የሚሆነው የሚል አርጊመንት ያመጣሉ። ለምንድን ነው የዩሮፒያን ዩኒየን ሪስትሪክሽን ሳይኖርባት ዩኬ ኢንክሪዚንግሊ ከሌላው ዓለም ጋም መስራት ትጀምራለች የሚል ነው። የነገው ህዝበ ውሳኔ የብሪታንያን ህዝብ ከሁለት ጎራ እንደከፈለው የተለያዩ ተቋማት የሰሯቸው የቅድመ ትንበያ ጥናቶች ይጠቁማሉ። ብሪታንያ ከአውሮፓ ህብረት እንድትወጣ የሚጎተጉቱት ፖለቲከኞች አገራቸው በህብረቱ ውስብስብ አሰራሮችና ህግጋት ወደኋላ እንደተጎተተች ይሰብካሉ። ብሪታንያ በየአመቱ ለአባልነት ለምትከፍለው በቢሊዮን የሚቆጠር ፓውንድ ተገቢውን ጥቅም እያገኘች አይደለም የሚል አቋምም አላቸው። ብሪታንያ ከአውሮጳ ህብረት ብትወጣ የንግድ ግንኙነትና መዋዕለ ነዋይ ፍሰት ላይ የሚኖረው ተጽዕኖ ምን ይሆን? አሁንም ዶክተር ጌትነት ኃይሌ ዩኬ ከኢሮፒያን ዩኒየን ካልወጣች፣ የስ ካሁኑ ትሬንድ ይቀጥላል ብለ አስዩም ማድረግ ሪዝናብል ነው። ስለዚህ የንግድና የኢንቨስትመንት ግንኙነቱ ይቀጥላል። ዩኬ ከወጣች ደግሞ አንዱ እንዳልኩህ አርጊመንቱ ምንድን ነው? የዩሮፒያን ዩኒየን በጣም ቢሮክራቲክ ነው፣ ብዙ ሬጉሌሽንስ አሉት። የኢንቫይሮንመንታል የሂውማን ራይትስ ሬጉሌሽንስ አሉ። እነሱን እንደ ፕሪኮንዲሽን የማድረግ ቴንደንሲ ያለ ሞር ኢን ዩኒን ዩሮፒያን ዩኒየን ዛን ብሪትን ብሪትን ሞር የንግዱን የሚል የናሽናል ኢንትረስት በምትለው ሴንስ ንግዱን ኢኮኖሚክ ቤኔፊቱ አትራክቲቭ እስከሆነ ድረስ ከዩሮፒያን ዩኒየን ሬጉሌሽን ነፃ ሆነው ያንን ፐርሲው ማድረግ ይፈልጋሉ። ስለዚህ ብሪተን ከዩሮፒያን ዩኒየን ካልወጣች ይሄ የኢንክሪዚንግ ትሬንድ ይቀጥላል ከኢትዮጵያ ሳይድ አንኤክስፔክትድ ሾክ ከሌለ ብለህ ማለት ነው። ብትወጣም ግን ይሄ ከዩሮፒያን ዩኒየን ሬጉሌሽን እና ቢሮክራቲክ በርደን ነፃ ሆነው ኢንዲቪድዋሊ ፐርሲው ማድረግ ከጀመሩ ማለት ባይላትራሊ ፐርሲው ማድረግ ከጀመረች ዩኬ ኢቨን ሞር ኢንክሪዝ ሊኖር ይችላል ማለት ነው። የኮመንዌልት ካንትሪስ እና ኢትዮጵያ ነው። ኢትዮጵያ ኮመንዌልት ካንትሪ ኦር ኮመንዌልት ሜምበር አይደለችም። ግን ኢንስፓይት ኦፍ ዛት የሪሰንት ትሬንዱን ስታይ ቦዝ ኢን የኤድ ፍሎ በኦልሶ ኢንቨስትመንት እና ትሬድ ፍሎ ከኮመንዌልት ካንትሪስ ባልተናነሰ ኢንፋክት ዌን ኢት ካምስ ቱ ኤድ በበለጠ ሁኔታ ነው እንትን ያለው። ስለዚህ በሁለቱም አስተያየት በሁለቱም ሲናሪዮ ልበለው ያን ያህል ሲግኒፊካንት የሆነ ኢፌክት አይኖረውም የነገው ሪፈረንደም የኢትዮጵያ እና የዩኬ ግንኙነት ላይ የሚል ነው የኔ ግምት። የአውሮጳ ህብረት የግብርና ፖሊሲ የአፍሪቃውያን ገበሬዎችን ተወዳዳሪነት እየገደለ እንደሆነ ይተቻል። ህብረቱ በአህጉር ውስጥ ለሚገኙ ገበሬዎች የሚያደርገው ድጎማ አፍሪካውያን ድሃ ገበሬዎች በዓለም አቀፍ ገበያዎች እንዳይወዳደሩ እክል ነው ሲሉ የአህጉሩ ኢኮኖሚስቶች ይተቻሉ። ይህ በአፍሪካውያኑ ኢ ፍትሃዊ እየተባለ የሚተች ድጎማ ብሪታንያ ከህብረቱ ብትወጣም የሚቀየር አይመስልም። ኮመን አግሪካልቸራል ፖሊሲ ነው የኢሮፕያን ዩኒየን፣ በሱ ምክንያት ሰብሲዲ ያገኛሉ የኢሮፕያን ፋርመስ ኢንክሉዲንግ የዩኬ ፋርመስ። እና እሱ የትሬድ ዳይቨርጅ ኢፌክት ሊኖረው ይችላል ሬስት ኦፍ ወርልድ ላይ ግን ሬስት ኦፍ ወርልድ ስትል ያው አፍሪካ ብቻ ሳይሆን ሌላውም ላቲን አሜሪካም ኤዥያም ሁሉንም ማለት ነው እና ዩኬ ከዩሮፒያን ዩኒየን ስኪም ብትወጣ የራሷ የሆነ የአግሪካልቸራል ፖሊሲ ይኖራል፣ ኢንክሉዲንግ ሰብሲዲ። አሁን ዶሜስቲካሊ ያለው አርጊመንት ምንድን ነው? ዩሮፒያን ዩኒየን ብንወጣ ገበሬዎች እስካሁን የሚያገኙት አይነት እርዳታ ከዩኬ መንግስት ያገኛሉ ነው። ስለዚህ እሱ ከሆነ የኢትዮጵያና የአፍሪካ ገበሬዎች ላይ የሚያመጣው ለውጥ በጣም ትንሽ ነው የሚመስለኝ። እኔ ካለም እንደዛ አይነት ለውጥ የዛሬው የከኢኮኖሚው አለም መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።